ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ለኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ኢትዮጵያ ኢትዮጵያዊ ሰላም ጠባቂና አንድ የጎሳ መሪ በአብየ ክልል መገደላቸውን አወገዘች። የኢትዮጵያ አየር መንገድ ካሳ እንደሚጠይቅ አስታወቀ። ብራዚል፣ ሩሲያና ህንድ ለኢትዮጵያ የባቡር ሃዲድ ስራ ብድር እንዲሰጡ ድርድር እየተደረገ እንደሆነ ተዘገበ። ኢትዮጵያ የኢኮኖሚ እድገትን በሚመለከት ሁለት ገጽታ አላት ተባለ። የሚሉትን ዘገቦች ነው ዛሬ የምንመለከተው። የኢትዮጵያ መንግስት ሱዳንና ደቡብ ሱዳን የእኔ ነው በሚሉት አብየ ክልል አንድ ኢትዮጵያዊ ወታደርና አንድ የጎሳ መሪ መገደላቸውን ባለፈው ማክሰኞ እንዳወገዘ ሱዳን ትሪቡን ጋዜጣ ዘግቧል። ኢትዮጵያዊ ሰላም ጠባቂ ወታደርና የኢንኮንግ ዲንቃ ጎሳ መሪ ኳል ደንኳል። ባለፈው ቅዳሜ የተገደሉት በአብዬ በተመደበው የተባበሩት መንግስታት ኃይል ታጅቦ ይጓዝ የነበረው ካሚዮን ሚሰሪያ የተባሉት አርብቶ አደር የአረብ ጎሳ ታጣቂዎች አድፍጠው ባጠቁት ወቅት እንደሆነ ጋዜጣው ጠቅሷል። ሁለት ሌሎች ሰላም ጠባቂዎችም ከባድ ጉዳት ደርሶባቸዋል። አንደኛው ወደ ኋላ አረፈ። የኢትዮጵያ መንግስት በኢትዮጵያ ሰላም ጠባቂዎች ላይ ያነጣጠረው ግድያንና ጥቃትን አጥብቆ ያወግዛል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አስገንዝበዋል። እንዲህ አይነቱ ተግባር በቅርቡ በጁባና በካርቱም መካከል የተፈረመውን ስምነት በተለይም ነዳጅ ዘይትን ወደ ውጭ የመላክ ስምነቱን አደጋ ላይ ሊጥል አይገባም ሲሉም ቃል አቀባዩ አሳስበዋል። አያይዘውም አምባሳደር ዲና የግድያው ተግባር የኢትዮጵያ ሰላም ጠባቂዎች በአካባቢው የሰላም ተልእኳቸውን ከማካሄድ እንደማያቆማቸው ሲያረጋግጡ ኢትዮጵያ የሱዳንና የደቡብ ሱዳን ተአማኒ ወዳጅ መሆኗ ይቀጥላል ማለታቸውን ሱዳን ትሪቡን ጠቁሟል። በአሁኑ ወቅት አራት ሺህ የሚሆኑ ኢትዮጵያውያን ሰላም ጠባቂዎች ሰሜንንና ደቡብ ሱዳንን በሚያዋስነው ድንበር ሰላም ለመጠበቅና የድንበር ቅየሳውን ተግባር ለመቆጣጠር ተመድበው እንደሚገኙ ሱዳን ትሪቡን ጋዜጣ አውስቷል። ሲቢኤስ ኒውስ የተባለው የአሜሪካ ቴሌቪዥን ድረገጽ በዘገበው መሠረት ደግሞ ኢትዮጵያ 787 ድሪም ላይነር የተባሉት ዘመናዊ አውሮፕላኖቿ እንዳይበሩ ታግደው ለነበሩበት ጊዜ ከቦይንግ ካሳ ጠይቃለች። የኢትዮጵያ አየር መንገድ ድሪም ላይነር አውሮፕላኖቹን በቅርቡ እንደገና ማብረር የጀመረው በሌሎች ተመሳሳይ አውሮፕላኖች ውስጥ ተከሰተ የተባለው የባትሪ ችግር ከተስተካከለ በኋላ ነው። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም እስካሁን ባለው ጊዜ አየር መንገዱ አይሮፕላኖቹ ወደ በረራ እንዲመለሱ በማድረግ ጉዳይ ላይ አትኩሮ እንደነበር ገልጸው የኩባንያው ቀጣይ ስራ ከቦይንግ ኩባንያ ጋር ስለ ካሳ ጉዳይ መነጋገር መጀመር ነው ሲሉ ለአሶሺየትድ ፕሬስ የዜና አገልግሎት እንደተናገሩ ሲቢኤስ ኒውስ ድረገጽ ጠቅሷል። ድሪም ላይነር ጀት አይሮፕላኖችን የሰራው ቦይንግ ኩባንያ ቃል አቀባይ ዳንኤል ሞዝሊ ኩባንያው ካሳን በሚመለከት ካለፈው ጥር ወር አንስቶ ከደንበኞች ጋር ሲነጋገር እንደቆየ ጠቁመዋል። በዓለም ደረጃ አገልግሎት ላይ ውለው የነበሩት አምሳ ድሪም ላይነር አይሮፕላኖች በሁለት ድሪም ላይነሮች ላይ በታየው የባትሪዎች ችግር ምክንያት ባለፈው ጥር ወር እንዳይበሩ ታግደው እንደነበር ይታወሳል። ብሉምበርግ የዜና አገልግሎት ደግሞ ኢትዮጵያ የባቡር ሀዲድ ለመገንባት ብድር ለማግኘት ከብራዚል ከሩሲያና ከህንድ ጋር እየተደራደረች ነው፣ ከቻይናና ከቱርክ ኩባንያዎች ጋርም ባለፈው ዓመት እንደተስማማች የሀገሪቱ የባቡር ኩባንያ ኃላፊ ተናግረዋል ይላል። የሩሲያ መንግሥት ውሎ አድሮ በኬንያ ሰሜን ምስራቅ ጠረፍ ሊሰራ ከታቀደው ላሙ ወደብ ጋር የሚያገናኘውን 587 ኪሎ ሜትር የሚሆን ደቡባዊ የባቡር ሃዲድ መስመር ለመስራት የሚያስፈልግ ብድር ትሰጣለች ሲሉ የኢትዮጵያ የባቡር ሃዲድ ኮርፖሬሽን ዋና ስራ አስኪያጅ አቶ ጌታቸው ብሩ ባለፈው ወር ተናግረው ነበር። የብራዚል ኩባንያዎች ደግሞ ወደ ደቡብ ሱዳን የሚያመራውን 439 ኪሎ ሜትር የባቡር ሃዲድ መስመር ሊሰሩ ይችላሉ። ህንድ በበኩሏ ወደ ጅቡቲ ወደብ የሚዘረጋውን የባቡር ሃዲድ ለመስራት ብድር ለመስጠት እያሰበች ናት ሲሉ ባለሥልጣኑ እንደተናገሩ ብሉምበርግ የዜና አገልግሎት አውስቷል። ኢትዮጵያ በ118 ቢሊዮን ብር በኤሌክትሪክ ኃይል የሚንቀሳቀስ 4744 ኪሎ ሜትር የሚሆን የባቡር ሃዲድ ለመስራት አቅዳለች ሲል ብሉምበርግ የዜና አገልግሎት ዘግቧል። የቢቢሲ ኒውስ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ዜና ድረገጽ በበኩሉ አፍሪካ ከረድኤት ጥገኝነት ልትወጣ የሚችለው እንዴት ነው በሚል ጥያቄ ባወጣው ዘገባ ከጠቀሳቸው ሀገሮች መካከል ኢትዮጵያ አንዷ ናት። ኢትዮጵያ ሁለት ገጽታ ያላት ሀገር ናት ይላል የቢቢሲው ድረገጽ። ኢትዮጵያ እንደ ብዙዎቹ የአፍሪካ ሀገሮች በዓለም ደረጃ ፈጣን የኢኮኖሚ እድገት በማሳየት ላይ ካሉት አንዷ ናት። እንደ አውሮፓ አቆጣጠር ከ2004 ዓ.ም አንስቶ ኢኮኖሚዋ በ10 ከመቶ ሲያድግ ቆይቷል። ከቅርብ ዓመታት ወዲህ ደግሞ የውጭ መዋለ ንዋይ ትኩረት ስባለች። ይሁንና የኢትዮጵያ እድገት የሀገሪቱን ሙሉ ገጽታ አያሳይም ይላል የቢቢሲው ዘገባ። አሁንም ቢሆን ኢትዮጵያ በዓለም ደረጃ በድህነት ከሚፈረጁት ሀገሮች አንዷ ናት። ከጠቅላላው ህዝቧ አንድ ሶስተኛው በቀን ከአንድ ዶላር ያነሰ ገቢ ነው ያለው። አቻምና 54 ሚሊዮን ዶላር የሚሆን ገንዘብ አግኝታለች። ከብሪታንያ የተቀበለችው ገንዘብ በዛኑ ዓመት ትልቋ የረድኤት ተረካቢ እንድትሆን አድርጓል። በብሪታንያ የኢትዮጵያ አምባሳደር ብርሃኑ ከበደ፣ ከብሪታንያ ከአውሮፓ ሕብረትና ከአፍሪቃ የልማት ባንክ የሚገኘው ገንዘብ በአብዛኛው የሚውለው በጤና ጥበቃ፣ በትምህርትና ንጹህ የመጠጥ ውሃ አገልግሎት በማቅረብ ላይ ነው ሲሉ እንዳስረዱ የቢቢሲው ዘገባ ጠቅሷል። አምባሳደሩ አያይዘውም ኢትዮጵያ በእርዳታ ላይ መተማመኑን ለመቀነስ ዓላማ ግዙፍ የልማት ፕሮግራም መጀመሯን ጠቅሰው ዓላማችን ከረድኤት ወጥተን ወደ ንግድና መዋዕለ ንዋይ ማምራት ነው። ግባችን እንደ አውሮፓ አቆጣጠር እስከ 2020ና እስከ 2030 ዓ ም ባለው ጊዜ ውስጥ ያደገች ሀገር ምድብ ውስጥ መግባት ነው በማለት እንዳስረዱ ድረገጹ ጠቅሷል። እንደ አውሮፓ አቆጣጠር ከ1994 ዓ ም ወዲህ ሰላሳ ዩኒቨርሲቲዎች እንደተመሰረቱ ያስታወሱት አምባሳደር ብርሃኑ ከአራት ዓመታት በፊት ከተማሪዎቹ ሰባ ከመቶ የሚሆኑት በሳይንስ በቴክኖሎጂና በምህንድስና ሚና እንዲሰለጥኑ መደረጉን ጠቁመዋል። የቢቢሲው ዘገባ አያይዞም ኢትዮጵያ መሬት ለውጭ መዋዕለ ንዋይ አፍሳሾች ለማከራየት ስትል በአስር ሺዎች የሚቆጠሩ ሰዎችን ከመሬታቸው እንዲፈናቀሉ አድርጋለች የሚል ክስ ቢቀርብባትም እርዳታ ማግኘቷ ቀጥሏል ሲል የቢቢሲ ኒውስ ድረገጽ ዘገባ ጠቁሟል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።